ጠቅላይ አቃቢ ሕግ በቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺና በጋዜጠኛ ኤልያስ ገብሩ ላይ ከሽብርተኛ ድርጅት ጋር ግንኙነት አድርጋችኋል፣ የተለያዩ የሽብርተኛ ድርጅቶችን ሐሳብ የሚገልጹ ጽሑፎችን እንዲሁም ምስሎችን ይዛችሁ ተገኝታችኋል በሚል የወንጀል ክስ መስረቶባቸዋል። የተከሳሾቹ ጠበቃ ክሱን ከክስ አቀራረብ ሥርዓት ውጭ የቀረበ ነው ሲሉ ተቃውመዋል። ፍርድ ቤቱ የአቃቢ ሕግን መልስ ለመስማት ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሀ ዝርዝሩን ይዟል። አቃቢ ሕግ ግን ቦታ ያቀን ሁለት ሺ ዘጠኝ ዓመተ ምረት ለፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ወንጀል ችሎት ባቀረበው የክስ ማመልከቻ ሁለቱን ተከሳሾች በተመሳሳይ የወንጀል ድርጊቶች ባላቸው ክስ መስርቶባቸዋል። በአንደኛው ተከሳሽ ጋዜጠኛ ኤልያስ ገብሩ ላይ የቀረበው የመጀመሪያ ክስ ባጭሩ የተለያዩ የሽብር ድርጅቶችን ሀሳብ የሚገልጹ ጽሁፎችንና ምስሎችን ይዞ የተገኘ በመሆኑ በፈጸመው ከሽብርተኛ ድርጅቶች ጋር ግንኙነት ማድረግ ወንጀል ተከሷል ብለዋል። ሁለተኛው የአቃቤ ህግ ክስ ደግሞ የሽብርተኛ ድርጅቶችን ሚዲያዎች መከታተልና ሪፖርት ማድረግ የሚል እንደሆነ የክስ ማመልከቻው ያሳያል። በሁለተኛ ተከሳሽ ዳንኤል ሽበሺ የቀረበው የመጀመሪያው አቃቢ ህግ ክስ በጋዜጠኛ ኤሊያስ ላይ እንደቀረበው ሁሉ የሽብርተኛ ድርጅቶችን ሀሳብ የሚገልጹ ጽሁፎችንና ምስሎችን ይዞ የተገኘ በመሆኑ በፈጸመው ከሽብርተኛ ድርጅቶች ጋራ ግንኙነት ማድረግ ወይንም ማስተዋወቅ ወንጀል ተከሷል ይላል። በአቶ ዳንኤል ሽበሽ ላይ አቃቢ ህግ ያቀረበው ሁለተኛው ክስ ባጭሩ የትግራይ ካርታ ድሮ ከነበረው አሁን የሰፋ መሆኑን የሚያመለክት ምስል እንዲሁም በርካታ ጽሁፎችን በማህበራዊ ሚዲያዎች አሰራይቶ ኮፒውን ይዞ የተገኘ በመሆኑ በፈጸመው መቻቻልንና አንድነትን የሚጎዳ ተግባር በመፈጸም ወንጀል የሚል ነው። ሁሉም ክሶች የአስቸኳይ ጊዜ አዋጁን እና የአስቸኳይ ጊዜ አዋጅ ኮማንድ ፖስት ያወጣውን የአስቸኳይ ጊዜ እርምጃ አፈጻጸም መመሪያዎች የተለያዩ አንቀጾችን መጣስን ወይንም መተላለፍን የተመለከቱ ናቸው። ክሱ እንደተነበበ የተከሳሾቹ ጠበቃ አቶ ሽብሩ በለጠ የክስ መቃወሚያቸውን አቅርበዋል። አቶ ሽብሩ የአቃቤ ሕግን ክስ በሶስት መሰረታዊያን መራዎች ተቃውመዋል። ይህንን እንዲያብራሩልኝ ጠይቄያቸው ነበረ። ክሶቹ የቀረቡት በተሻሩ መመሪያዎች ላይ ተመስርተው ነው ብለዋል። የመጀመሪያው ምንድነው? በወንጀ በኢፌድሪ ወንጀል ሕግ አንቀጽ ሁለት ላይ የወንጀል ሕግ ስለ ልዩ ወንጀሎች እና በህግ አድራጊዎች ላይ ስለሚፈጸሙት ቅጣቶች እና የጥንቃቄ እርምጃዎች ዝርዝር መደንገጉ ነው። እንግዲህ የተከለከለ መሆኑ ብቻ ሳይሆን ይህንን ማድረግ ወንጀል ነው ተብለው አብሮ ቅጣቱና የጥንቃቄ እርምጃዎቹ ተዘርዝረው መደንገግ አለባቸው። ለነ ዳንኤል ሽለሽ ላይ በቀረበው ስ ግን የዚህ አስቸኳይ ጊዜ እርምጃ አፈጻጸም መመሪያው በአንቀጽ ሀያ ስምንት ላይ ክልከላዊ ሲጣሱ ምን ይሆናል የሚለውም በቅጣት አይደለም የሚያስከትለው ቅጣት ባልጠጣለበት ሁኔታ የወንጀል ድንጋጌ ነው ወንጀል ህግ ነው ማለት ያስቸግራል። ክልከላዎቹ ሲጣሱ የሚወሰደው እርምጃ ለምሳሌ ያለ ፍርድ ቤት ትእዛዝ በቁጥጥር ስር ማዋል ኮማንድ ፖስት በሚወስኑ ቦታ ማቆየት፣ እንደዚህ እንደዚህ አይነት ናቸው እንጂ እንደ ሌላው የወንጀል ህግ ይህን ያህል ያስቀጣል፣ ይህን ያህል ያሳስራል፣ ይህን ያህል ያስቀጥላል ብሎ የለም። ስለዚህ ክሱ የቀረበው የወንጀል ህግ ባልሆነ አንቀጽ ስለሆነ ወንጀለኛ ምርጫ ህግ ስነስርአት መሰረት ክሱ የወንጀል ክስ ሆኖ ሊቀጥል አይችልም ነው። ሌላኛው ምንድን ነው? አንድ ድንጋጌ ሲሻር ወደ ኋላ ተመልሰው ስ ሊቀርብበት አይችልም። አንቀጽ አምስት ይህንን መርህ አስቀምጧል። የተሻረ ህግ ይሰራ በነበረበት ጊዜ የተፈጸመ ወንጀል ሲኖርና በዚህ ህግ ግን አዲስ በወጣ ህግ ማለት ነው እንደ ወንጀል ያልተቆጠረ ሲሆን ሊያስከስስም ሆነ ሊያስቀጣ አይችልም ብቻ ሳይሆን ክሱም ተጀምሮ ከሆነ ይቋረጣል ነው የሚለው። በዚህ አሁን ክስ በቀረበበት ጉዳይ ስናየው ለምሳሌ የመመሪያው አንቀጽ ሁለት በመመሪያ ቁጥር አንድ የተደነገገው አንቀጽ ሁለት በመመሪያ ቁጥር ሁለት ተነስቷል። ክልክላው ቀርቷል። ይህም ማለት ተሽሯል ማለት ነው። ስለዚህ ወደ ኋላ ተሄዶ አሁን ተሽሮ ያለውን ህግ ጠቅሶ ክስ ማቅረቡ ተገቢነት የለውም። የተከሳሾቹ ጠበቃ በሶስተኛ የመቃወሚያ ነጥባቸው በክስ አመልከቻው ላይ ተከሳሾች በድርጊት ፈጽመዋል የሚል ምንም አይነት ክንውን አልተጠቀሰም ብለዋል። ፍርድ ቤቱ ክሱን ለተከሳሾች ከማንበቡ በፊት ከትናንት በስቲያ የተከሳሾች ዋስትና ጥያቄ ውድቅ መደረጉንና የአቃቤ ሕግ ምስክሮችም በዚህ ችሎት እንዲታይ መበየኑን ይፋ አድርጓል። አቶ ሽብሩ በለጠ ይህን በተመለከተ አቤቱታ አቅርበው ነበረ። የነበራቸው እውቀትና መረጃ ከትናንት ወዲያ ሲቀርቡ ስለ አቋይታቸው ዋስትና መብት ይከበርልን ብለው ጠይቀዋል። ከዛ ውጭ ግን በጠበቃ ታግዘው ለመከራከር ስለአስሩ ክርክሩ ክሱ ዛሬ ነው መሰማት የጀመረው። ክሱ ከመሰማቱ በፊት ግን ብይን ተሰጠ የዋስ መብትም እንዳልተፈቀደላቸው ተነገረ። በተጨማሪ የአቃቢ ህግ ምስክር በዚህ ችሎት እንዲታይ ተባለ። ይህ እንግዲህ ክሱ ከመሰማቱ በፊት ነው የሆነው። ስለዚህ እኔ በተለይ ይሄ ዋስትናውም ሆነ በግልጽ ችሎት የመታየቱ ሚዛናዊና ተአማን የሆነው አንዱ መዘኛ በግልጽ ችሎት መታየቱ ነው። ስለዚህ በህገ መንግስቱ ማንቀጽ ሀያና አስራ ዘጠኝ የተመለከቱ ሰብአዊ መብቶች ናቸው። የሰብአዊነት ጉዳይ ስለሆነ ሐሳብ እንስጥበት ክርክር አላቀርቡበትም በተለይ በዚህ በዚህ ፕሶቱ ላይ ልንፈልግ ፍርድ ቤቱ ብይን ሰጥችበታለ ወደኋላ ልመለስ ብለለፈ ያው እድሉም ማግኘት አልቻለ። ፍርድ ቤቱ የተከሳሽ ጠበቃን መቃወሚያ ካዳመጠ በኋላ አቃቤ ሕግ መልስ እንዲሰጥ ጠይቋል። አቃቤ ሕግ መልሱን በጽሑፍ ለማቅረብ ጊዜ እንዲሰጠው ጠይቋል። የተከሳሽ ጠበቃ ይህን ጥያቄ ቢቃወሙም ፍርድ ቤቱ ተቃውሟቸውን ውድቅ አድርጎ ለግሞ ሀያ ስምንት ቀን ሁለት ሺህ ዘጠኝ ዓመተ ምሕረት ተለዋጅ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ